The Voice of America. የታንዜኒያ ተቃዋሚ ፓርቲ በሀገሪቱ የተካሄደውን ምርጫ ከፍተኛ የማጭበርበር አድራጎት የተፈጸመበት በመሆኑ ውጤቱን አልቀበለውም ሲል አስታወቀ። ከተቃዋሚ ፕሬዝደንታዊ እጩ ተፎካካሪዎች አንዱ የሆኑት ቱንዱ ሊሱ ከትናንት በስቲያ ረቡዕ ከተካሄደው ምርጫ እየወጣ ያለውን ውጤት ዓለም አቀፉ ማህበረሰብ እንዳይቀበለው ጠይቀዋል። ቻርልስ ኮምቤ ከዳሬ ሰላም ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ባለፈው ረቡዕ የታንዛኒያ መራጮች ድምፃቸውን ከሰጡበት አንድ ቀን በኋላ ተቀናቃኙ የተቃዋሚ ፓርቲ መሪ ቱንዱ ሊሱ ምርጫው የተጨበረበረ መሆኑን በመግለጽ እንደማይቀበሉት ገልጸዋል። ዓለም አቀፉ ማህበረሰብም ውድቅ እንዲያደርገው ጠይቀዋል። ስ ር ፒ ዜጋዎች ይህን ነገር በነቂስ ወጥተው ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲቃወሙት እየጠየቅን ነው። ታዛቢዎቻቸውን የላኩ የአገር ውስጥም ሆነ ዓለም አቀፍ ታዛቢዎች፣ በተለይ የአፍሪካ ሕብረትን እንዲሁ እየጠየቅን ነው። ታዛቢዎቻቸውን ወደዚህ የላኩ ሁሉ የምርጫው ውጤት ሕጋዊነት የሌለው መሆኑን አውቀው ምንም አይነት እውቅና እንዳይሰጡት እንጠይቃለን። ገዢው ፓርቲና የመንግስት ቃል አቀባዮች የምርጫው ድምፅ ተቆጥሮ እስኪያልቅ ድረስ ምንም የሚሰጡት አስተያየት አለመኖሩን ገልጸዋል። የታንዛኒያው ብሔራዊ ምርጫ ኮሚሽን ሊቀመንበር ስሚስ ተክለስ ካዮጄ ስሞታውን ውድቅ አድርገዋል። በማኅበራዊ ሚዲያ ላይ የሚናፈሱ አንዳንድ ወሬዎች ያልተጨበጡና መሠረት የሌላቸው ሲሆን ለምርጫ ኮሚሽኑም እስካሁን የቀረበ ስሞታ አለመኖሩን ገልጸዋል። እስካሁን የወጣው ሪፖርት እንደሚያሳየው በፕሬዝዳንት ጃን ሙግፊሊ የሚመራው ገዥው ፓርቲ እየመራ ነው። ፖለቲካ ተንታኙ አቢሰሎም ኪባንዳ ግን ከ264 የምርጫ ጣቢያዎች የተሰበሰበው መረጃ እንደሚያሳየው ለተቃዋሚ ፓርቲዎች ጥሩ ዜና አይደለም።